የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ እነሆ መደመጥ ጀመረ። ጋቢና ቪኦኤ። እንደምናመሻችሁ፣ አድማጮቻችን። ለምሽቱ በሳምንቱ ለእናንተ ካደረስናቸው መሰናዶዎች መካከል የተወሰኑትን መራርጠን በድጋሚ እናስደምጣችኋለን። አብራችሁን አምሹት። በመጪው 2012 የበጀት ዓመት ለ250 ሺህ ዜጎች የሥራ ዕድል ፈጥራለሁ ብሏል የአዲስ አበባ ከተማ አስተዳደር በከተማ ደረጃ የአዲስ አበባ ከተማን በምክትል ከንቲባ ማዕረግ እየመሩ የሚገኙት ታከለ ኡማን የሰማችሁት ዝርዝር ማብራሪያውን የያዘ ዘገባ ከዜና በኋላ እናስደምጣቸዋለን። ኤርትራውያን የሁለተኛ ደረጃ ትምህርት ቤት ተማሪዎች የሚጋፈጡትን የግዳይ ስልጠና የሚመለከት ዘገባም አለን። ወጣቶቹ እንኳን እጣፋንታቸው ላይ ሊወስኑ ይቅርና ባለው የወታደራዊ አሰራር ምክንያት እንደ መደበኛ ተማሪ ሆነው ለመማር እንኳን አይችሉም። ላቲሺያ ቤደር የሂውማን ራይትስ ዎች አጥኔ ናቸው። የድርጅቱ አዲስ ሪፖርትና የእርሳቸውን አስተያየት ያካተተውን ዘገባ ቆየት ብለን እናስደምጣችኋለን። ጀግናው አትሌት ኃይሌ ገብረስላሴ ስራ ላይ እናተኩር ይላል። በእንድነው ባርነት ማነው እዚህ የእንትና ብሔረሰብ እንትና ብሔረሰብ አይደለም እየገዛ ነው ያለ ድህነቱ ገዛል እይልምንን እንግት ምን አይነት ነው ነጻ አሁን ኢትዮጵያ አሁን እኛ ነጻ ወጥተናል። የጋቢና ሙዚቃ ምርጫም ይዘንላችኋል። ሰላም፣ እንዴት ናችሁ? ድምጻዊ እና ተዋናይት ዘቢባ ግርማ እባላለሁኝ። ነጠላ ዜማ ገራገር የተሰኘ ሙዚቃ ለቅቄያለሁኝ እና እንደምትወዱት ና አድናቆታችን እንደምገብሉኝ ተስፋ አድርጋለሁኝ። ለጋቢና ቢ አድማጮች በሙሉ ይህንን ዘፈን ተጋበዙልኝ። አብራችሁን ከዘለቃችሁ ሌሎች ለምሽት ያሰናዳናቸው ብዙ ቁም ነገሮች ይኖሩናል። ፕሮግራሙን በመምራት ጽዮን ግርማና ሀብታሙ ስዩም አብረናችሁ እንቆያለን። ወደ አዲስ አበባ ከተማ ነው የምናመራው። በተከታዩ ዘገባ የአዲስ አበባ ከተማ በ2012 በጀት ዓመት ለ250 ሺ ዜጎች የስራ እድል ለመፍጠር ማቀዱን የከተማው አስተዳደር አስታውቋል። አስተዳደሩ ይህንን ያስታወቀው በአዲስ አበባ ከተማ ባካሄደው የ2012 የበጀት ዓመት የስራ እድል ፈጠራ ጉባኤ ላይ እንደሆነ ዘጋቢያችን ፀሐይ ዳምጠው በተጨማሪው ዘገባ ትነግረናለች። የአዲስ አበባ ከተማ ወጣቶች፣ ሴቶችና ሌሎች የማህበረሰብ ክፍሎች በስራ ዕድል ፈጠራው ተጠቃሚ እንዲሆኑ የከተማው አስተዳደር በጉባኤው ላይ ጠቁሟል። ስር የሰደደውን ስራ አጥነት በዘላቂነት ለመቅረፍና ከተማዋ ለነዋሪዎቹ ምቹና የተረጋጋች ለማድረግ አስተዳደሩ አዳዲስ ንድፈ ሀሳቦችን አዘጋጅቶ እየተንቀሳቀሰ መሆኑን ምክትል ከንቲባ ኢንጂነር ታከሌ ኡማ ገልጿል። በከተማ ደረጃ ያለውን የከተማ ነዋሪ ላይ

በተጨማሪም አዲስ የስራ እድሎችን ከመፍጠር ጎን ለጎን በከተማው ተደራጅቶ ስራ የጀመሩ ነባር ጥቃቅንና አነስተኛ ተቋማት በዘመናዊ መንገድ መልሶ በማደራጀት ለወጣቶች ስራ እድል ለመፍጠር እየሰራን ነው ብለዋል። ምክትል ከንቲባው በ2012 ዓ.ም በአዲስ አበባ ከተማ በትንሹ 250 ሺህ ለሚሆኑ ዜጎች የስራ ዕድል ለመፍጠር እንደታቀደ የገለጹት በምክትል ከንቲባ ማዕረግ የማህበራዊ ክላስተር አስተባባሪና የአዲስ አበባ ንግድና ኢንዱስትሪ ቢሮ ኃላፊ ኢንጂነር እንዳወቀ አብጠው ተናግረዋል። የስራ ዕድል ፈጠራው በሦስት ወሳኝ መስኮች ላይ እንደሚደራጅም አብራርቷል። በዋናነት በኢንዱስትሪ ዘርፍ በተለይ በኮንስትራክሽን ኢንዱስትሪ፣ በማኑፋክቸሪንግ ኢንዱስትሪና በማዕድን ጭምር አንደኛው የሚይዝ ነው። ሁለተኛው ከከተማ ግብርና ጋር ተያይዞ እስካሁን አዲስ አበባ ውስጥ ብዙ ያልሰራንበትና በቀበት ከተማችን ውስጥ ዲማንዱ ሀይ የሆነ የከተማ ማ የግብርና ምርቶች አሉ። ስለዚህ በእነኚ ላይ ሰፊ የስራ እድል ይፈጥራል ተብሎ የሚጠበቀው በሶስተኛነት በአገልግሎት ዘርፎች ነው። በንግድ እና መሰል የአገልግሎት ዘርፎች በሰፊው የስራ እድሎች ይከፈታሉ። በአሁኑ ወቅት ከአምስት መቶ ሺህ በላይ ስራ አጥ ዜጎች በከተማው እንደሚገኙ ጠቅሰው ስራ ፈጠራውን ስኬታማ ለማድረግ የከተማ አስተዳደሩ አስፈላጊ የሆነው የተለያዩ እቅዶች እንዳዘጋጀ ኢንጂነር እንዳወቀ ተናግረዋል። ለየት የሚያደርገው ዝም ብሎ በዘመቻ መልክ መሄድ ይልቅ በእቅድ የመሄድ ከእቅዱም ባሻገር እንዴት በተለየ አፕሮች ሜዳ አለብን የሚለውን ነገር ያየ ነው። ለዚህም ሌሎች ሀገሮች ተሞክሮ የሚመለከት ዛሬ ባያችት መልኩ ቀርቧል። ይሄም አንዱ አፕሮች እንዴት ከተማችን ወይም ሲቲ ትራንስፎርሜሽን ፎከስ ኦን ፕራይቬት ሴክተር ጆ በሚል እንግዲህ ሲቲዋን በሁሉም መስኮች ላይ ትራንስፎርም የማድረግ በዚህ ውስጥ ግን ፕራይቬት ሴክተር የማሳተፍና ማሳተፍ ና በፕራይቬት ሴክተር ተሳትፎ ውስጥ ብዙ በብዙ ዜጎች የሚስራ ድል የፈጠረበትን አፕሮች የመከተል ሆኖ በዋናነት ሪዛልት ስ የሆነ አፕሮች እንከተል ነው እንጂ ከዘመቻ ወስደን ወጥተን በጣም ፕራይት ያስቀምጠን ወይም ችግር እየፈታ የሚሄድና ውጤት ተኮር የሆነ የስራ እድል ፈጠራ ላይ ፎከስ ያደርጋል ማለት ነው። በተለያዩ የዓለም ሀገራት የሚገኙ የከተሞች ስራ እድል ፈጠራ ተመክሮ ለተሳታፊዎች ቀርቧል። በአዲስ አበባ ከተማ አስተዳደር እየተከናወኑ የሚገኙ የተለያዩ ፕሮጀክቶችም በስራ እድል ፈጠራው አስተዋጽኦ እንዲኖራቸው ይደረጋል ተብሏል። ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦንኝ ከአዲስ አበባ ከአሜሪካ ድምፅ ራዲዮ የሚተላለፈውን የጋቢና ቪኦኤ መሰናዱን ነው እያዳመጣቸው የምትገኙት አድማጮቻችን። የኤርትራ መንግስት የሁለተኛ ደረጃ ትምህርት ቤትን ከወታደራዊ ስልጠና ጋር ለመቀላቀል ተማሪዎችና መምህራንን ገደባል ባለሆነ ጊዜ ያለፈላጎታቸው ብሔራዊ የግዳጅ አገልግሎት እንዲሰጡ ያደርጋል። በዚህ ምክንያት ለአካላዊ ጥቃትና ለሞራል ጉዳት እንዲጋለጡ እያደረገ ነው የሚለው አዲሱ የዓለም አቀፍ የሰብአዊ መብት ተሟጋች ሁማን ራይትስ ዎች ሪፖርት መንግስቱን ክፉኛ አውቅሷል። ሳሌም ሰለሞን ያጠናቀረችውን ዘገባ ጽዮን ግርማ እንደሚከተለው አሰናድተዋለች። ለብዙ ወጣቶች የሁለተኛ ደረጃ ትምህርት ቤት የመጨረሻው ማጠናቀቂያ ዓመት በጥናት በስፖርታዊ እንቅስቃሴ፣ በዳንስና በመሳሰሉት ነገሮች እየተዝናኑ ለማሳለፍ በጉጉት የሚጠብቁበት ጊዜ ነው። በተቃራኒው የኤርትራ ወጣቶች ገደብ አልባ ወታደራዊ ስልጠና የተቀላቀለበት የሁለተኛ ደረጃ ትምህርት ቤት በመማራቸው የአእምሮዊና አካላዊ ጥቃት እያስከተለባቸው ይገኛል ሲል ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂውማን ራይትስ ዎች አስታውቋል። በቅርቡ የወጣውና በምዕራብ ኤርትራ የሚገኘውን የሳዋ ወታደራዊ ማሰልጠኛ ወቅታዊ ሁኔታ የሚገመግመው አዲሱ የሁማን ራይትስ ዎች ሪፖርት የሁለተኛ ደረጃ ተማሪዎች የመጨረሻውን ዓመት በበረሃማዋ ከተማ ሳዋ ውስጥ በወታደራዊ ስልጠና እንዲያሳልፉ ይደረጋል ይላል። እያስተማሩን ሳይሆን እንደ ባሪያ እያደረጉን ነው በሚል ርዕስ በተሰናዳው በዚህ ሪፖርት ሰባ ሶስት የሚሆኑ የቀድሞ የሁለተኛ ደረጃ ተማሪዎችና የሀገራዊ ግዳጅ የተሰጣቸው መምህራን በወታደራዊ ማሰልጠኛ ካምፕ ውስጥ የሚፈጸመውን በጥልቀት ለድርጅቱ አጋርተዋል። ላቲሺያ ቤደር የሁማን ራይትስ ዎች አጥኔ ናቸው። ሁኔታው ወጣቶቹ ተስፋ አልባ እንዲሆኑ የሚያደርግ ነው ይላሉ። you know not only were young people not given really any control over the እንደ መደበኛ ተማሪ ሆነው ለመማር እንኳን አይችሉም። የድርጅቱ ሪፖርት እንደሚያሳየው ብሔራዊ አገልግሎቱን ከመጀመራቸው በፊት ለአንድ ዓመት በሳዋ ማሰልጠኛ ውስጥ የሚቆዩት ተማሪዎቹ ዓመቱ ሙሉ በወታደራዊ እዝ ስር እንደሚሆኑና ለሚያጠፏቸው ቀላል ጥፋቶችም ድብደባን ጨምሮ የጉልበት ስራ እንዲሰሩ ይገደዳሉ። መምህራኖቹም ቢሆኑ በወጣትነት የእድሜ ክልል ውስጥ ያሉና ከተማሪዎቹ ጋር በእድሜ እኩያ ስለሆኑ ጉዳዩን በዝምታና ባላየ ስሜት ያልፉታል ይላል ላቲሻ ቤደር። ተማሪዎቹና መምህራኑ በግዳጅ እንዲሄዱ በመደረጋቸው ምክንያት ጉዳቱ ከፍተኛ ነው ይላሉ። ተማሪዎቹ ወደ ሳዋ ማሰልጠኛ እንዲሄዱ የተደረጉት ተገደውም ቢሆኑ እንኳን እዛ ከሄዱም በኋላ ትምህርታቸውን ለማጥላት የሚችሉበት እድሉ ቢኖራቸውም፣ በአጠቃላይ በጦር ሰፈር ውስጥ ተቀምጦ እንደ ተማሪ ማሰብ እጅግ ከባድና ሊሆን የማይችል ነገር ነው። የኤርትራ ባለስልጣናት እንደ አውሮፓውያን አቆጣጠር ከ2003 ዓ.ም ጀምሮ 12ተኛ ክፍልን በሳዋ ወታደራዊ ካምፕ ውስጥ እንዲማሩ ባስተላለፉት ውሳኔ መሰረት በየአመቱ ከ11ሺ እስከ 15ሺ የሚሆኑ ተማሪዎች በግዳጅ ሳዋ ይገባሉ። እንደ ሂዩማን ራይትስ ዎች ጥናትም ቦታው ልክ እንደ አንድ ግዙፍ እስር ቤት ነው። ዙሪያውን በሸሃማ የሽቦ አጥር የተከበበና በታጠቁ ወታደሮች የሚጠበቅ ነው። በጥናቱ ላይ እንደሰፈረውም ወጣቶቹ ወደ ግዳጅ ካምፑ ላለመሄድ ሲሉ ትምህርታቸውን ከ11ኛ ክፍል ለማቋረጥ ይገደዳሉ። የቀድሞ የሳዋ ሰልጣኞችን ዋቢ አድርጎ በተጠናቀረው በዚህ ሪፖርት መሰረት ሰልጣኞቹ ጎ ሳይቀድ በፊት በሚጀምረው ከባድ ልምምዶችን ባካተተው በዚህ ስልጠና በከፍተኛ ሙቀት በረሃብና ጥማት ውስጥ ሆነው ሜዳ ላይ የተኙ አካላዊ እንቅስቃሴዎችን እንዲሰሩ እንደሚደረጉ ይናገራሉ። ለሂውማን ራይትስ ዎች እማኝነቱን የሰጠው የ19 ዓመት ወጣት ሳዋ ገሃንም ነው። የመጣ ይምጣ ብለን እንድንወጣም ሁሉን ነገር ያደርጉናል ብሏል። የኤርትራ ማስታወቂያ ሚኒስቴር አቶ የማነ ገብረ መስቀል ይህንን የሂውማን ራይትስ ዎች ሪፖርት በተመለከተ በትዊተር ገጻቸው ላይ አከታትለው ባሰፈሩት አጫጭር የጽሁፍ ምላሽ ትክክል የሆነው የብሔራዊ አገልግሎትና የኤርትራ መከላከያ አሰራር በቀዳሚነት የኤርትራ መንግስትና ህዝብ መብትና ስልጣን ነው። ይህ ለመመጻደቅ የሚሰጠው ምክር ስውር አጀንዳቸውን የሚሸፍን አይደለም ሲሉ መንግስታቸው በአጠቃላይ የድርጅቱን ሪፖርት እንደማይቀበለው ግልጽ አድርገዋል። መምህራኑ ልክ እንደ ተማሪዎቹ ሁሉ ከቦታው ለማምለጥ ከከፍተኛ አደጋ ጋር ፊት ለፊት እንደሚጋፈጡ የሰብአዊ መብት ድርጅቱ ያነጋገራቸው የቀድሞ መምህራንን ጠቅሶ ይፋ አድርጓል። ላቲሻ ባየር ለአሜሪካ ድምጽ በሰጡት ቃልም ቃለ መጠይቅ የተደረገላቸው እማኞች ፊት ላይ የተስፋ መቁረጥ ስሜት በግልጽ ታይቷል ብለዋል። ለአስርት ዓመታት መምህራን የነበሩ አነጋግረናል። አገልግሎቱን አቋርጠው ለመውጣት ብዙ አጋጣሚዎችን ተጠቅመው እንደነበርና ከዛ ቦታ መውጣት ግን እጅግ አዳጋች መሆኑን ገልጸውልናል። ከማሰልጠኛ ቦታ ለመውጣት በተቀመጠ የጊዜ ገደብ ሳይሆን እንዲሁ በዘፈቀደ ወይም በአጋጣሚ ብቻ እንደሚሆን ነግረውናል። የኤርትራ መንግስት ከአንድ ዓመት በፊት ከኢትዮጵያ ጋር የሰላም ስምምነት በማድረጉ ምክንያት ከዚህ በኋላ ይህንን ስልጠና የማስቀጠል ምንም አይነት ማብራሪያ በምክንያትነት ሊቀርብ እንደማይችል ሁማን ራይትስ ዎች ገልጿል። አያይዞም የኤርትራ መንግስት የብሔራዊ አገልግሎት ጊዜን ለመቀነስና ተማሪዎቹ ወታደራዊ ባልሆኑ መደበኛ የትምህርት ተቋማት ውስጥ ትምህርታቸውን ለመጨረስ የሚያስችላቸውን ሁኔታ እንዲያመቻች ጥሪ ያቀርበዋል። ጋቢና ቪኦኤ ነው እያዳመጣችሁ የምትገኙት ከአሜሪካ ድምፅ ራዲዮ የሚተላለፍላችሁ ወጣቶች ላይ ያተኮረ ፕሮግራም ነው ቀጣዩ ዘገባችን በመደብር መሰናዶ የተዘጋጀ ነው ሰዎች እዚህ ካፌ እንገናኝ እዚህ ቡና ቤት ጎራ እንበል ሲባባሉ ብዙ ጊዜ መዝናናት የተሞላባቸው ቀላል ሀሳቦችን ለመጋራት ከማለም እንደሆነ ይገመታል በመሀል አዲስ አበባ በሚገኝ አንድ ለየት ያለ ካፌ ውስጥ የሚገናኙ ግን ከተለመደ ወግ የተሻገሩ ህይወትን የሚለውጡ ልምዶችን የሚካፈሉ ናቸው። ንግድና ምጣኔ ሀብትን የሚመለከቱ መላዎችንም ይጋራሉ። ሀብታሙ ስዩም ወግ ኮፊ ስለተሰኘው ስፍራ በቀጣይ ዘገባው ይነግረናል። የስነ ግብይት መምህር ለሆነው መቅደላ መኩሪያ ቡና ሲቀዳ ማኪያቶ ሲማሰል የሚውልባቸው ካፌዎች ከተገነቡበት አውድ በላይ ማገልገል የሚቻላቸው ስፍራዎች ናቸው። ጊዜ የምናሳልፍባቸው ቦታዎች ላይ ስልካችንን ዝም ብለን እየጎረጎርን ሰው የምንጠብቅ ከሆነ ጣራ ግድግዳ እያየን ነው የምንቆየው። ና እንደው እንዲህ አይነት ቦታ ላይ ሰው ሲመጣ ራሱን እያሻሻለ ዴቨሎፕ እያደረገ እንደ የተሻለ ነገር የሚያገኝበት በሚል ነው የተጀመረው። በዚህ ሳቤ ውስጡ ነው ከባለቤቱ ሰላማዊት ገብረ መስቀል ጋር በመሆን ወግ ኮፊን ፈጠሩ። የምኞታቸውን ትንሽ ማሳያ የምንመኘው ነገር ነበረ። ኢትዮጵያ ውስጥ አዲስ አበባ ቢኖሩ ብለን እንግዲህ አሰብን። መጽሐፎች ኮሌክት ማድረግ ጀመረን። በዶኔሽንም አንዳንድ መጽሐፎች ተገኙ። እኔ ደግሞ በባክግራውንዴ ከቡና ጋር የተያያዙ ስራዎች ሰራ ነበር። ስለዚህ እሱን ስራችንን ኮምባይን አደረግነው። በተጨማሪም ደግሞ ኢቨንቶች በደንብ እያዘጋጅን የሚጠቅሙ ነገሮችን ለማቅረብ ነው የምንሞክረው። አዲስ አበባ በቅሎቤት ተብሎ በሚጠራው ስፍራ አካባቢ የሚገኘው ወግ ኮፊ ቡናና ቁም ነገር የሚስተናግዱበት አነስተኛ ስፍራ ነው። በሳምንቱ የተለያዩ ቀናት ንግድና ምጣኔ ሀብትን ጨምሮ ኪነጥበብን፣ ንግድና ምጣኔ ሀብትን ጨምሮ በተለያዩ ዘርፎች በጎ አሻራቸውን የተዉ ሰዎች በዚች ካፌ ብቅ ብለው ከወጣኔዎች ጋር ያወራሉ። ሮብ ሮብ ላይ በነበረን ደግሞ ወግ ቢዝ በሚል እንደው ያቺ ኮፊ ሾፕ ዝም ብሎ ከመቀመጥም ባለፈ ደግሞ እንደ እውቀት የምንጨበጥበት እውቀትን ደግሞ ለመጨበጥ ደግሞ አንዳንድ ጊዜ በጣም ብዙ በህይወታቸው ብዙ የተጓዙ ሰዎች ልምድ ኖሯቸው አዳዲስ ስራ ለመጀመር ለሚያስቡ ወይም ቢዝነሳቸውን ለማስተካከል ለሚያስቡ ሰዎች የሚያጋሩት እውቀት ያላቸውን ሰዎች መድረክ መፍጣት በሚል ነው የተጀመረው። ስፖትላይት የተሰኘ የንግድ ግንኙነት ድርጅት ኃላፊና የዲጂታል ግብይት ባለሙያ የሆነው ሳሙኤል በቀለ በዚህ ተገኝተው ለወጣቶች ሀሳባቸውን ካጋሩት መካከል አንዱ ነው። ከአደባባይ ከግዙፍ አዳራሾች ባሻገር በአነስተኛ ቡና ቤት ውስጥ የተሰበሰቡ ወጣቶችን ማናገር ያለውን ልዩ ስሜት ያነሳል። ይገርመሃል፣ ኢንፎርማል በሚመስል ቦታ ላይ ትልቅ ቁም ነገር ያላቸውን ሀሳቦች ማንሸራሸር በጣም ከፍተኛ ልዩነት አለው። ፎርማል ከሚሆን ሴቲንግ ላይ ሰዎች በነጻነት ጥያቄያቸውን ያነሳሉ፣ ፕሮፌሽናሎችን በነጻነት ለጥያቄዎቹ ምላሽን ያቀርባሉ። በተለይ መቅደላ የፈጠረው ይሄ ፕላትፎርም ከፍተኛ ጥቅም አለው። በተለይ ለወጣቶች የተለያዩ ኢንዱስትሪ ውስጥ ያሉ ሰዎችን በመገኘት እነሱን እዛ ኢንዱስትሪ ውስጥ ገብተው ውጤታማ እንዲሆኑ የሚፈልጉትን ጥያቄዎች ስፔሲፊክ በሆነ መልኩ ምናሽን ያገኛሉ። ወግ ኮፊ የስኬት እፍታቸውን የሚያቃምሱ ሰዎችን ጋብዞ ልምዳቸውን እንዲያጋሩ ከማድረግ በዘለለ ጅምር ሀሳቦቻቸውን ለመሸከፍ፣ ለማስተካከል ለሚፈልጉ ወጣቶች ደግሞ ኡቡንቱ ቅዳሜ የተሰኘ መርሃ ግብርም አለው። ያው ኡቡንቱ የደቡብ አፍሪካውን እሳቤ በመያዝ እኛ የምንኖረው ወይም እኔ የምኖረው እኛ ስንኖር ነው በሚለው በተለይ ሰዎች ቢዝነስ አይዲያ ይኖራቸውና ያንን አይዲያ ማብሰያ ቦታ ያጣሉ ከሰዎች ጋር የሚማከሩበት። ስለዚህ ይቺ የኡቡንቱ ሳተርዴ አላማዋ ሰዎች ተሰብስበው ያችን ሀሳብ የሚያበስሉበት እንዲህ በታደርገው እዚ ላይ ብታስብበት፣ ይቺ እንድጨምርበት ተብሎ መመካከሪያ መድረክ ተደርጋን የታሰበችው። ከተከፈተ አስረኛ ወሩን ያስቆጠረው ወግ ኮፊ የኋላ የኋላ ምላሹ መልካም ሆኖ በየቀኑ ብዙ ወጣቶች የሚጎበኙት ስፍራውን እንጂ ቡና መጽሐፍትና ውግ አንድ ላይ ሄዱም የሚሉ አሉታዊ መካሪዎች፣ ለጋራ ጥቅም የተቀመጡ ውድ መጽሐፍትን የሚያጎድሉ መንታፊዎች እንደ ነገሩም ቢሆን ተግዳሮት መተዋቸውን ባለቤቶቹ ነግረውኛል። ለዲጂታል ግብይት ባለሙያው ሳሙኤል በቀለ ይህ አነስተኛ ካፌ ትልቅ እርባና አለው። አይተውት የማያውቁትን አይነት የስራ ዘርፍ በተግባር በተደገፈ ሁኔታ ዴሞንስትሬት ማድረግ ይቻላል በእንደዚህ አይነት መድረኮች ላይ ማለት ነው እና ለወጣቶች ያለው ፋይዳ በጣም ከፍተኛ ነው። የቀዳሚ ጅምራቸው ምላሽ ልብ የሚያሞቅ መሆኑን የምታነሰው ሰላማዊት ገብረ መስቀል የእሷና የባለቤቷ መቅደላ መኩሪያ የነገ ህልም ግን የዛሬውን ጅምር በብዙ ጥፍ ማባዛት እንደሆነ አትሸሽግም። አስር ከዛ በላይ አትሊስት በአዲስ አበባ ውስጥ ሊኖረን እንፈልጋለን። በተቻለ አቅም በየሰፈሮች በየአቅራቢያቸው እንዲኖር ነው የምንፈልገው። ወግ፣ ትክክለኛ ወግ የሚደረግበት ካፌ ወሬ ሳይሆን ጥቅም የሚያገኝበት ካፌ እንዲሆን እንግዶቻችንን እናመሰግናለን። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ የወጣቶችን መሰናዶ ነው። ወደ ተከታዩ ዘገባ እናልፋለን። ቀጣዩ ዘገባችን የዘጋቢዎች መስኮት ነው። ዛሬ በዘጋቢዎች መስኮት አትሌት ኃይሌ ገብረ ስላሴ እንግዳችን ነው። ወጣቶች የልመናና የተረጅነት መንፈስ እንዳይኖራቸውና ትምህርት ላይ እንዲያተኩሩ የሚያደርግ መርሃ ግብር ቀርጾ ትምህርት ቤት ለመገንባት እየተንቀሳቀሰ መሆኑን ለአሜሪካ ድምፅ ተናግሯል። በስሙ የተሰየመው ግብረ ሰናይ ድርጅት አቋቁሟል። በዘጋቢያችን ግርማቸው ከበደ የተሰናዳ ዝግጅት ነው የሚደመጠው፣ እንሆ። ኃይሌ ገብረ ስላሴ ከመጀመሪያ ደረጃ ትምህርት ቤት እስከ ኦሎምፒክ ከታዳጊዎች ውድድር እስከ ዓለም ሻምፒዮና ድረስ ሮጠ፣ አሸነፈ፣ የወርቅ ሜዳሊያዎችን አጠለቀ። ከአንድ ማይል እስከ ማራቶን ድረስ ሬከርዶችን ሰባበረ። ለኃይሌ ገብረ ስላሴ ሩጫው ቀላል ይመስል ነበር። አሁን በተለያዩ የንግድ ዘርፎች ከሶስት ሺህ በላይ ሰራተኞችን ያስተዳድራል። ከሩጫው በኋላ ያለው ስራው ግን በስጋት የተሞላ እንደሆነ ይገልጻል። አንደኛው ላይ ስታረጅ፣ አንደኛው ላይ ደግሞ ወጣትነት ትገባለ። ሽግግሮቹ ጥሩ ናቸው፣ መጥፎ አይደሉም። ግን ያው በፊት ጥቂት ነበር፣ አሁን ደግሞ ብዙ ሆንን። በዛው ልክ ራስ ምታቱ አለ። በፊት እንደው መጀመሪያ መጀመሪያ ብቻህን ነበር። ከዛ አሰልጣኝ ማናጀር ወይ ደግሞ ፊዚዮትራፒስት ምናምን አለ። አሁን ደግሞ በሺዎች የሚቆጠሩ ከሶስት ሺህ የዘለለ ሰራተኛ ጋር ንክኪ ይጨምራል። ጥሩ ነው እንግዲህ እንደ እንትን ስታየው ለእኔ ፈልጌበት የገባሁት ስለሆነ በየቀኑ የምሰራው ራስ ምታትም ውጣውረድም ቢኖረው ሳቲስፋክሽን ይሰጠሃል። ግን ያው የምትፈልገው ብዝነስ እንደምታቅደው አይደለም ያው ብዙ ቻሌንጆች አሉት። አንዳንድ ቦታ ኢንከሬጅ ሲያደርግል፣ ሌላ ቦታ ደግሞ ዲስከሬጅ ያደርጋል። ስጋት የበዛበት ይበዛበታል። አንድ ቢዝነስ ደግሞ ሲሰራ ቢዝነሱ ላይ ብቻ ነው እንጂ ፎከስ ማድረግ ያለብክ፣ መስጋት በጣም ከባድ ነው። እንደ ቢዝነስ እንዲሆንብኛል ስትል በቃ አሁን ብዙ ጊዜ ሰዎች ቢገነዘቡን ደስ ይለኛል። ለምሳሌ አንድ ኢንቨስተር፣ አንድ ድርጅት አንድ ነገር ሆነበት ሲባል ስለ ሰው የሚያስበው ስለዛ ኢንቨስተር ብቻ በቃ ፉ የእንትና አባቱ ወደመ ተቃጠለ ይላል። በዛ ስር ያሉትን ህዝቦች አያስባቸው። በዛዛ ውስጥ እየሰሩ እንጀራ የሚበሉትን አያስበው ከንግዱ በላይ በቃ እነዚህ የስጋት ምንጮች በጣም በዙ በዙና ስለዚህ እኛ ሰውነን እንታመማለን። እንደ እኔ በእውነት እንደ ነጋድ ማነው እነዚህ ኢንቨስተሮች ወይም ደግሞ እንትኖች ሁሉ እንደእኔ ከሆኑ በእውነት ሁላችንም በሽተኞች እየሆንን ነው ማለት ነው እና አለም እኔ ሰዎች በሚረዱን መልኩ ቢረዱኝ እኔ ደስ ይለኛል። አስቸጋሪ ነገር ነው። በዚህ ሲትዌሽን ላይ ምን ያህል እንሄዳለን እሱ እግዚአብሔር ይውቀው። በቅርቡ በአማራ ክልል የዋገ ምራ ዞን የሚገኝ የዳስ ትምህርት ቤትን ህንፃ ማሰራት የጀመረውና ባለፈው ሳምንት ደግሞ ለልቡም ማን ህጻናት መርጃ አንድ ሚሊዮን ብር ስጦታ ለመስጠት ቃል የገባው ኃይሌ ከሯጭነቱና ከንግዱ ቀጥሎ አዲስ መንገድ ጀምሯል። በስሙ የተሰየመ ግብረ ሰናይ ድርጅት በቅርቡ ስራ ይጀምራል። ፋውንዴሽን እናቋቁምና ድርጅታችን በየዓመቱ ከሚያገኘው ላይ የተወሰነ ሰርተናማውንቶፕ ማንትን ገንዘብ ለዛ መድበን በትምህርት በተለይ እኛ ሞር የምንሳ መስራት የምንፈልገው በትምህርት ዙሪያ ነው። አንዳንድ ጊዜ ከጤና ጋር በተያያዘ ለመስራት እንፈልጋለን። አዘ ሴም ታይም እንግዲህ ብዙ ወዳጆች አሉ፣ በውጭ ሀገር እነሱም ደግሞ እዚህ ለመሳተፍ ይፈልጋሉ። ሰየው ይምጡ። ግን የራሳችንን ያው የውስጥ እንትን እርካታ ለማግኘት ነው። እከሌ እከሌን ለመርዳት እከሌ እንትን ለማለት ብቻ ሳይሆን እርካታ ለማግኘት ነው። ሆኖም የተረጅነትና የልመና መንፈስ በወጣቶች ዘንድ እንዲኖር ሀይል አይፈልግም። ሀገር እኮ አሁን ሰው ስለ ነጻነት ያወራል በቃ ነፃ ምናምን፣ ማነው ነፃ የሚወጣው? እኛ ምን በጣም ባሪያ እኮ ነው የሆኑ። ምንድን ነው ባርነት? ማነው እዚህ የእንትና ብሔረሰብ የእንትና ብሔረሰብ አይደለም እየገዛ ነው ያለ ድህነቱ ገዛል። እይልመንን እንግዲህ ነው፣ ምን አይነት ነው ነፃ? አሁን ኢትዮጵያ አሁን እኛ ነፃ ወጥናል? አሁን እኮ ሰውም ያው ነፃነት ሌላ ነው። እንትና ምናምን ገዛ እንትና እኮ የእንትን መሪ ሆነ ምናምን፣ እንደ እኛን እየመሩ ያሉ እኮ ሌሎች ናቸው። ስንዴና በቆሎ እንትን ዘይት እየሰጡን ይህንን ነው የማየው እኔ። በጣም ለእኔ ትንሽ ሾኪ የሆነው በጣም በቃ የምደነግጥበት ነገር ብዙ አለሞች ስለዞርኩኝ ከንትናንትና ይሄ መጣለን፣ ይሄ እርዳታ ተሰጠ። ከዚህ በላይ ባርነት አለ እንዴ? ከዚህ በላይ ግዞት አለ እንዴ? የግብረሰናይ ድርጅቱ ዋና ትኩረት ትምህርት ላይ የሆነውም ለዚህ እንደሆነ ኃይሌ ለቪኦኤ ተናግሯል። ትምህርት ላይ ለምን እንድነው ያልከኝ እንደሆነ ፍቅርስ ሰው የሚለወጠው እኮ በትምህርት፣ ዝም ብለ ብቻ አሳትስጠው ስጠው የአሳጠማመዱን አሳየው ነው። አሁን እኛ ልጆቻችንን መቀየር ካለብን ሀገር የምትቀየረው በትምህርት በስራ በምናምን እንጂ በእርዳታ በልመናየትም በልመና የትም አንደርስም። ዝብ ብለን እኔ መንግስትም ህዝብም እየለመነ እየለመነ ከሄደ መጨረሻ የሚለመን ይጠፋና ሁላችንም ለማኝ እንሆናለን። ከዚህ ሁሉ ግን ልጆቻችንን እያስተማርን ትምህርት ቤቶችን እያስፋፋን ፈጠራዎች እየተስፋፉ እንዲሄዱ ፈልጋለሁ። ይሄ ደግሞ ምንም እኔ ፈለሰፍኩ ሳይሆን ዓለም ያደገበት ዓለም የተቀየረበት መንገድ ነው። ከዚህ ውጭ የለም። ዓለም በሙሉ የተቀየረችው በዚህ ነው። እዛ ላይ ነው ደግሞ ትኩረት ማድረግ። እኔ ትምህርት ቤት ኦፍኮርስ መጀመሪያም ሀ ብዬ ኢንቨስትመንት ሲጀምር ትምህርት ቤት ነው የከፈቱት የእኔ ትምህርት ቤት። የባህር ዳር እኮ ትምህርት ቤት መጀመሪያ ሲከፈት የመጀመሪያ ትምህርት ቤት ከአንድ እስከ ሶስት ነበረ ስንከፍት፣ የነበረው የዛሬ 19 ዓመት ማለት ነው። ዛሬ አሁን የዛሬ ስንት ዓመት በዶክተር የተመረቁ ልጆች አሉን በኢንጂነሪንግ የተመረቁ ልጆች፣ በማስተራቸውን የያዙ በጣም ብዙ ልጆች ደስ የሚሉ አሁን ያ በቃ እኔ እርካታ ይሰጠኛል። አዘ ሴም ታይም ደግሞ ራሳቸውን ረድተው ቤተሰብን አገርን ይለውጣሉ። አሁንም ዞሮ ዞሮ ዋግምራም ላይ ትምህርት ቤት በቃ ስናይ እንዴ ተማሪ እንደዚህ መማር የለበትም። ዳስ ውስጥ በቃ ተነቃነቀ። እኛም ትምህርት ቤታችንን አሁን ሰርተን ያው ልናስመርቅ ነው። ወ ወደ አራት ሚሊዮን ብር የፈጀብን ትምህርት ቤት ነው። አሁን ከዚህ በኋላ ራሱ መንግስትም ልክ አንድ ላይ ሄዶ የሚቀጥለው 2012 ላይ አንድም ተማሪ በዳስ ትምህርት ቤት ውስጥ አይማርም ተብሎ ወጥቷል። ለአሜሪካ ድምፅ ሬዲዮ ግርማቸው ከበደ አዲስ አበባ ደግሞ አስተያየት ነው። ስራ ፈጠራ ለወጣቶች ምን ትርጉም አለው የሚል ጥያቄን ያነሳችው ኤደን ገረመው አጠር ያለ መሰናዷላት እንደ ኢትዮጵያ ያሉ ታዳጊ ሀገሮች ውስጥ ካሉት ዘርፈ ብዙ ችግሮች አንዱ ስራ አጥነት ነው። በዚህም የተነሳ ወጣቶች ሁልጊዜ ስራ ፈጣሪ እንዲሆኑ ይበረታታሉ። ታዲያ ለእናንተ ለወጣቶች ስራ ፈጣሪነት ምን ማለት ነው? ስራ ላለመፍጠርስ የሚያግዷችሁ ነገሮች ምንድን ናቸው?

መወዳውሴ ይባላለሁ። እንግዲህ ለእኔ ስራ ፈጠራ የሚመስለኝ ሰው የሚፈልገውን ራሱ የሚፈልገውን ስራ በራሱ መንገድ ሲሰራ ነው። እዚህ ሀገር ላይ ሰው የፈለገውን አይደለም የሚማረው፣ እሱ ራሱ የፈለገውን የፈለገውን ነገር ደስ የሚለውን እንደ ዝንባለ አይደለም የሚማረው፣ ወይ ቤተሰብ ወይ መንግስት፣ ባስቀምጠልሽ መንገድ ነው የምትም ። ስለዚህ ፈልጎት ስላልተማረ ተቀጥሮ መስራትን እንጂ በዛ የተማረው ነገር መስራትን አይደለም የሚመጣለት። ያው ወጣቱ እንግዲህ ከዚህ ፊት ተደራጅተውም ስራ እየሰሩ አሉ። የምትያቸው ተደራጅተው እንዲሆኑ የምትያቸው ሰዎች አብዛኛዎቹ ለውጥ የላቸው። ሚዲያ ላይ እንደሚወራው አይነት ነገር ሳይሆን እንደዚህ አይነት ነገር ውስጥ ተደራጅተው ስራ የመስራት ነገሩ ላይ ያና አይደለም ተነሳሽ ነውጣ የተደራጁ ሰዎች ደግሞ አሁን የብድር የብር ምናምን የሚያገኙት ከዚህ ፊት የነበረው ነገር የታወቀ ነው በዘመድ ወር ደግሞ እዛው ዘመዱ ያደራጀ ብር ማበደር ምናምን ነገር አለ። እንደዚህ እንዴት አድርጎ ወጣቱ ይደራጅ? ፍላጎት አንዱን እያየ ነው ሌላው የሚሰላቸው ወደዛ ማይገባ ዜና ይባላል። ፈጠራ ማለት ያው አንድን ነገር ክሬት ማድረግ እንደማለት ማለት ነው። በያው አንደኛ የራስ ተነሳሽነት ነው የሚያግዳቸው ነገር አልችለውም፣ እንደ ያላረግም እንዳይሆንልኝም ፍራቻ ሁለተኛ ደግሞ በተለያዩ ነገሮች፣ በተለያዩ ሱሶች በመጠመድ ራሳቸውን ማሻሻል ሲችሉ እንዳያሻሽሉ የሚያግዳቸው አንዱ ሱስ ነው ብዬ አስባለሁ። እንደነገራችሁን ከሆነ አይሁንልኝም የሚል ፍርሃት፣ የወደዱትን አለመማር፣ የገንዘብ አቅም ማነስ፣ የብድር አሰጣጦች በዝምድና መሆን፣ ቀድሞ በተደራጁ ወጣቶች ላይ ለመደራጃት የሚያበረታቱ ለውጦችን አለማየትና ሱስ ከስራ ፈጠራ አግደውናል ብላችሁናል። ሁላችሁንም ስለተሳትፏችሁ እናመሰግናለን። አሁን ሰአቱ ለጋቢና አድማጮች የሙዚቃ ምርጫን የምናስደምጥበት ሰአት ነው። ሀብታሙ፣ የዛሬ እንግዳችን ማናት? የዛሬ እንግዳችንና ሙዚቃዋን የሚመረጠችልን ደግሞ ዘቢብ ግርማናት። በቅርቡ የወጣ ገራገር የተሰኘ ሙዚቃ ላይ ሰላም፣ እንዴት ናችሁ? ድምፃዊ እና ተዋናይት ዘሪቡ ግርማ ባላለሁኝ ነጠላ ዜማ ገራገር የተሰኘ ሙዚቃ ለቅቄያለሁኝ ና እንደምትወዱትና አድናቆታችን እንደሚገብልኝ ተስፋ አድርጋለሁኝ። ለጋቢና ቢ አድማጮች በሙሉ ይህንን ዘፈን ተጋበዙልኝ። አድማጮች የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። አስተያየቶች ቢኖራችሁ ሀሽታግ ጋቢና ቪኦኤን በመጠቀም ትዊተር ላይ እንዲሁም ደግሞ ቪኦኤ አምሃሪክ የሚለውን የፌስቡክ ገጻችንን በመጠቀም እታደርሱን ትችላላችሁ። በሰላም በጤና ያገናኘን ስናስተናግዳችሁ ያመሸነው ጽዮን ግርማና ሀብታሙ ስዩም ነበርን። ዝግጅታችንን ሲያቀናብርልን የነበረው ደግሞ ሞክቢሊያ ቤሮን። ጉዟችሁ የሰመረ ይሁን እያልን በጀመርነው በዘቢባ ግርማ ገራገር ዜማ እንሰናበታችኋለን። ደህና ደሩ ማ bye